The Voice of America. በአማራ ብሔር ተወላጆች ላይ እየተፈጸመ ያለውን ዘር ተኮር ግድያ ዓለም አቀፉ ማህበረሰብ እንዲያወግዝ የክልሉ ገዢ ፓርቲ ጥሪ አቅርበዋል። እየተፈጸመ ላለው ጥቃት ተጠያቂዎቹም ህወሀትና ኦነግ ሸኔ ናቸው ብሏል የአማራ ብልጽግና ፓርቲ። የህወሀት ትልቁ አጀንዳም ኢትዮጵያን ማፍረስ ነው በማለት ነው የወነጀለው። የህወሀትና የኦነግ ሸኔ አጀንዳ አስፈጻሚዎች ደግሞ በመንግስት መዋቅር ውስጥ ጭምር እንደሚገኙ ጠቁመዋል። መንግስት በመዋቅር ውስጥ የሚገኙትን እነዚህን አስመሳዮች በማጥራት ላይ እንደሚገኝም የአማራ ብልጽግና ፓርቲ አስታውቋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። የአማራ ብልጽግና ፓርቲ ከፍተኛ አመራሮች ዛሬም በስብሰባ ነው ያሳለፉት። አጀንዳቸው ደግሞ ከለውጡ በፊትም ሆነ ከለውጡ በኋላ በአማራ ብሔር ተወላጆች ላይ እየደረሰ ያለው ግድያና የሀገር ህልውና ጉዳይ መሆኑን አመላክተዋል። የአማራ ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ አቶ አብርሃም አለኸኝ እንደሚሉት የአማራ ህዝብ በኢትዮጵያዊነቱ ጽኑ እምነት ያለው የትም ቦታ ሄዶ ኑሮን ለማሸነፍ የሚታትር ጨዋና ሀገር ወዳድ ህዝብ ነው። ለኢትዮጵያ ያለውን ጽኑ አቋም የሚያውቀው እንደ ህወሀት ያሉ ከፋፋይ ቡድኖች ግን በተሳሳተ ትርክት ከሌሎች ወንድም ህዝቦች ጋር ሊለዩት እንደሰሩ ተናግረዋል። አሁን ደግሞ በህልውናው ላይ የአንዣበበ አደጋ እያደረሰበት ይገኛል ብለዋል። አቶ አብርሃም በአማራ ህዝብ ላይ የሚደርሰውን ጭፍጨፋ የዓለም አቀፍ ህብረተሰብ ሊያወግዝ ይገባል ሲሉም ተናግረዋል። ጉዳዩ የአንድ ብሔር ብቻ ሳይሆን ነገ የሌሎችን በር የሚያንኳኳ ነው ያሉት ኃላፊው የህወሀት ትልቁ አጀንዳም ኢትዮጵያን ማፍረስ ነው ብለዋል። በአማራ ህዝብ ላይ እየተፈጸመ ያለው ግልጽ ጭፍጨፋ፣ በተለይ የሰብአዊ መብት ተሟጋች አካላት ይህንን ጉዳይ የተለያየ ትርጉም በመስጠት ለፖለቲካ ትርፍ ከመንቀሳቀስ ይልቅ ዛሬም በግልጽ ለሚጨፈጨፈው በማንነቱ ብቻ ለሚገለለው የአማራ ማህበረሰብ ድምፅ እንድንሆን አደራ ማለት ፈልጋለሁ። የኢትዮጵያ ብሔር ብሔረሰቦች፣ የክልል መንግስታት፣ የሰብአዊ መብት ተሟጋቾች በመንግስት መዋቅር የምትገኙ ሁሉም ከፍተኛ አመራሮች፣ ተፎካካሪ የፖለቲካ ፓርቲዎች፣ ለዓለም ሰላም፣ የዓለም ህዝቦች፣ የአማራን ህዝብ ግድያ፣ የአማራን ህዝብ መጨፍጨፍ ለፖለቲካ ንግድና ለፖለቲካ ትርፍ ከመዋል ተቆጥበን እንደ ሀገር የምንቀጥልበትን፣ እንደ ህዝብ የምንቀጥልበትን፣ ጠላታችንን በጋራ የምንመክትበትን ምቹ ሁኔታ እንድንፈጥር ጥሬን አቀርባለሁ። ለህወትና ለኦነግ ሽኔ አጀንዳ አስፈጻሚዎች የሆኑ በመንግስት መዋቅር ውስጥ ያሉ አስመሳዮች እንዳሉም ነው አቶ አብርሃም የተናገሩት። እንደ አማራ ብልጽግና ፓርቲ የዚህ ሁሉ ጥንስስ መነሻ ትህነግና ኦነግ ሽኔ ናቸው። መሀል ላይ ፍርፋሪ ለቃሚዎች የሉም ማለት አይደለም። በመንግስት መዋቅር ውስጥ የተሰገሰጉ አስመሳይ ተኩላዎች የሉም ማለት አይደለም። በየትኛውም አካባቢ ከትህነግ ጋር በየትኛውም አካባቢ ከኦነግ ሽኔ ጋር ለሀገርና ለህዝብ ጥቅም ሳይሆን ለራሳቸው ፍላጎትና ጥቅም የሚሰሩ አካላት እንዳሉ የተለያዩ መረጃዎች ያሳያሉ። ይህንን በጋራ ሆነን መታገል አለን። ከፖለቲካ አመራሩ ጋር እየዋሉ ከፖለቲካ አመራሩ ጋር እየተማከሩ፣ ከመከላከያ ኃይላችን ጋር እየዋሉ ከመከላከያ ኃይላችን ጋር እየመከሩ ለህዝባችን እርስ በርስ መተላለቅ በከፍተኛ ሁኔታ ከትህነግና ከኦነግ ሽኔ ጋር የሚሰሩ አካላት አሉ። ይህም በይፋ መናገር ያስፈልጋል ብዬ አስባለሁ። ከዚህ ቀን በላይ እውነት የምንናገርበት ቀን አይኖረም። በአሁኑ ሰዓትም በመንግስት መዋቅር ውስጥ ያሉ አስመሳዮችን በማጥራት ላይ እንደሚገኙ አቶ አብርሃም ገልጸዋል። አሁን በአማራና በኢትዮጵያ ላይ እየተቃጣ ያለው ጥቃት የማያዛልቅ ቅዠት ነው ያሉት አቶ አብርሃም በመጨረሻም አሸናፊ ኢትዮጵያዊነት ነው ብለዋል። ከትላንት ወዲያ በምዕራብ ወለጋ ዞን ጉሊሶ ወረዳ የኦነግ ሸኔ ታጣቂዎች በፈጸሙት ዘርን መሰረት ያደረገ ጥቃት ቢያንስ 32 ንጹሃን ዜጎች መገደላቸውን መንግስት አስታውቋል። ከሰብአዊ መብት ኮሚሽን እና ከጥቃቱ ያመለጡ የአይንማኞች ማኞች ግን ቁጥሩ በመንግስት ከተገለጸው እንደሚበልጥ አመልክተዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር።